ሰላም እንደምናመሽታችኋል፣ የጋቢና ቪኦኤ አድማጮች ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታኅሳስ 5 2013 ዓ ም የጋቢና ቪኦኤ ዕለታዊ ስርጭታችን ጀመረ። ዛሬም እንደተለመደው የመራረጥናቸውን ዝግጅቶች ይዘን ወደ እናንተ መተናል። ጥቂቶቹን በቅድሚያ እናስተዋውቃችሁ። ታሪክ እንዳይማሩ የታሪክ ትምህርት ቤቶችን እንዲዘጉ፣ ታሪክ ትውልድ እንዳያውቅ፣ አገሪቷ የተሻገረቻቸውን ገድሎች ሆነ በደሎች ትውልድ እንዳያ የዜግነት ኃላፊነት ሁሉ በሙሉ እንዲያጣ ተደርጎ ታሪክ ነው መጀመሪያ ተንኮል ነው የተሰራበት ነው። ስለ ዶክተር አልማው ክፍሌ ይሰኛሉ። ታሪክን ከግጭትና ከሐሰት ትርክቶች በጸዳ ሁኔታ በሳይንሳዊ መንገድ ለመጻፍ ምን መደረግ አለበት በሚል ሀሳብ እየተደረገ ያለውን ምክክር አስመልክቶ አነጋግረናቸዋል። ይሄ ኤነርጂ ቀንቀን እቃዎቹንም እያንቀሳቀሰ ወደ ባትሪ ስቶር መደረግ ይኖርበታል። ስለዚህ ፀሐይዋ ሲጠልቅ፣ ሌሊት ደግሞ ከባትሪው እየወሰደ ሲስተሙ ለቴሌቪዥኑም፣ ሬዲዮውም፣ ሴልፎኑም፣ ላፕቶፑም ቤት ውስጥ ለሚያስፈልጉ መብራቶች አምፖሎችን ሶፎር አሁን ደግሞ የሰማችኋቸው አቶ ታዲዮስ ተፈራ ይሰኛሉ። ፀሐይና ንፋስን ተጠቅመው አስፈላጊውን ኃይል የሚያመነጩ መሳሪያዎችን ለኢትዮጵያ ነዋሪዎች የሚያስተዋውቅ ድርጅት መስራች አባል ናቸው። በምሽቱ እንግዳ ርገን ጋብዘናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው። አመሰግናለሁ፣ ስምኝሽ አድማጮች በድጋሚ እንደምናመሽታችኋል። በሰሜን ኢትዮጵያ የትግራይ ክልል በአንዳንዶቹ አካባቢዎች የሰብአዊ ረድኤት ተደራሽነት በጥቂቱ መሻሻል ቢያሳይም በጸጥታ ችግሮች እና በቢሮክራሲያዊ ቁጥጥሮች የተነሳ አሁንም በክልሉ ዙሪያ ከባድ የእርዳታ ተደራሽነት ችግር ያለ መሆኑን ከባልደረቦቻችን እየሰማን ነው ሲሉ የተባበሩት መንግስታት ቃል አቀባይ ፉርሃን ሀክ ተናገሩ። ቃል አቀባዩ ትላንት ሰኞ ባደረጉት እለታዊ ገለጻቸው ሲናገሩ በደቡብ ምስራቅና በምዕራብ ትግራይ የኢትዮጵያ መንግስትና የሰብአዊ ረድኤት አጋሮች በጋራ ያደረጉት ሁለት የሁኔታዎች ግምገማ ተልእኮዎች ተጠናቀዋል ብለዋል። በተገኙት ቅድመ የግምገማ ውጤቶች መሰረትም በክልሉ በጠቅላላው ባለው የተዳከመ የአገልግሎት ተደራሽነትና የኑሮ ገቢ ምንጭ ውስንነት ምክንያት ነዋሪዎች ከባድ የሆነ ሰብአዊ ችግሮች ላይ እንዳሉ ተረድተናል ሲሉ አስታውቀዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ በክልሉ ትላልቆቹ ከተሞች ያሉ የጤና ተቋማት በከፊል እየሰሩ ቢሆንም የአቅርቦት እጥረት ወይም ጨርሶ አለመኖር እንዲሁም የጤና ሰራተኞች ወደ ስራ ካለመመለስ ጋር በተያያዙ ምክንያቶች ችግሮች ላይ መሆናቸውን ጠቅሰዋል። ከትላልቆቹ ከተሞች ውጪ ያሉት የጤና ተቋማት ደግሞ ጭርሱን አለመከፈታቸውንም ተናግረዋል። በአሁኑ ወቅት ከቀያቸው የተፈናቀሉት ቁጥር ከ222ሺ እንደሚበልጥ የገለጹት፣ ያም አስቀድሞ በነበሩት 100ሺ ተፈናቃዮች ላይ ይሄ ተጨማሪ ነው ብለዋል። የሰብአዊ ረዳት ሰራተኞች በክልሉ ዙሪያ እርዳታ ለማድረስ ደህንነታቸው ተጠብቆ መግባት የሚችሉበት ሁኔታ እንዲመቻች ከኢትዮጵያ መንግስት ጋር መነጋገራችንን እንቀጥላለን ሲሉም ቃል አቀባዩ አክለው አመላክተዋል። ኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት በአልነጃሺ መስጂድ ላይ የደረሰው ጉዳት ወደ ስፍራው ሄዶ ለማጣራት ከመንግስት በኩል የደህንነት ሽፋን እንዲሰጠን ጠይቀን ምላሽ እየጠበቅን ነው ሲል አስታወቀ። መንግስት በበኩሉ ጉዳቱ የደረሰው በጦርነት ውስጥ መሆኑንና መልሶ ለመገንባትም እየሰራ መሆኑን ጨምሮ አስታውቋል። ዘገባውን ያደረሰን ሙክታር ጀማል ነው። ከሰኔ አስራ አምስቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ በዛሬ ዕለት አቶ ዮሐንስ ቧያ ያለው ፍርድ ቤት ቀርበው የምስክርነት ቃላቸውን ሰጡ። አቶ ዮሐንስ ቧያለው በወቅቱ የአማራ ዴሞክራሲያዊ ፓርቲ ጽህፈት ቤት ኃላፊና ግድያው ሲፈጸምም በቦታው የነበሩ ከፍተኛ አመራር ናቸው። ሰኔ 15 2011 የተፈጠረውን ሁኔታ በዝርዝር በቅደም ተከተል ያስረዱ ሲሆን ራሳቸውን ጨምሮ ሰባት የክልሉ ከፍተኛ ባለስልጣናት በርዕሰ መስተዳደር ጽህፈት ቤት በስብሰባ ላይ እንዳሉ በግምት ከቀኑ 11 ሰዓት ሲሆን አንድ አዲሱን የአማራ ክልል ልዩ ኃይል የደንብ ልብስ የለበሰና ሽጉጥ ያነጣጠረ ፖሊስ የተሰበሰቡበትን በር በኃይል ከፍቶ መግባቱንና በነገሩ የተደናገጡት የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን የክልሉ ርዕሰ መስተዳደር አማካሪ የነበሩት አቶ እዘዝ ዋሴና የአማራ ክልል ጠቅላይ ፍርድ ቤት አቃቤ ሕግ የነበሩት አቶ ምግባሩ ከበደ ወደ ቀጣዩ ክፍል ሲሄዱ ባለሽግጡ ፖሊስ ተከታትሎ መግባቱንና ተከታታይ የጥይት ድምጽ ማሰማቱን አብራርተዋል። ለምን ሶስቱ አመራሮች ብቻ ተመርጠው ተገደሉ ተብለው በተከሳሾች ጠበቃ ለተጠየቁት ጥያቄ አቶ ዮሐንስ ሊሆኑ ይችላሉ ያሏቸውን መላምቶችም አስቀምጠዋል። መላምቶቹም፣ አንደኛ ምናልባት አራቶቻችን ተቆርጠን ከመጀመሪያው ክፍል ስለቀረን፣ ሁለተኛ ገዳዮቹ በሌሎች ላይ ከተተኮሱና ከተገደሉ በኋላ ደንግጠው አሊያም ሌላ የራሳቸው ምክንያት ሊኖራቸው ይችላል። መልሱን ራሳቸው ገዳዮቹ ያውቁት ይሆናል ሲሉ አስረድተዋል። በዛሬዎች እለት ከግድያው ጋር በተያያዘ ክስ ከተመሰረተባቸው ሀምሳ አምስት ተከሳሾች መካከል በተለያዩ ምክንያቶች ካልቀረቡት ውጪ አርባ ሰባት ሲያስፋቱ ፍርድ ቤት ቀርበዋል። ዘገባው የአስቴር ምስጋናው ነው። በዩናይትድ ስቴትስ ጆርጂያ ክፍለ ግዛት ማንኛውም ፓርቲ የመወሰኛ ምክር ቤቱን እንደሚቆጣጠር የሚለየው ድጋሚ ምርጫ በዛሬው ዕለት እየተካሄደ ነው። ለሁለት የመወሰኛ ምክር ቤት መቀመጫዎች በሚደረገው ምርጫ ሪፐብሊካኑ ሴኔተር ዴቪድ ፐርዱ ከዴሞክራቱ የቴሌቪዥን ዘጋቢ ፊልም አቀናባሪ ጃና አሳፍ ጋር እየተወዳደሩ ናቸው። ምርጫውን ማካሄድ ያስፈለገውም በኅዳር ወሩ የመጀመሪያው ዙር ከአራቱ ተፎካካሪዎች ማናቸውም አብላ አጫ ድምጽ ማግኘት ባለመቻላቸው ነው። አድማጮች ለምሽቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሜዲያኒያን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳ ነው ፕሮግራም እንለፍ። ከሀምሳ በላይ የሚሆኑ ኢትዮጵያውያን የታሪክ የማህበረሰብ ሳይንስ እና የስነ ጥበብ ምሁራን ከሁለት ሳምንታት በፊት በኢትዮጵያ ሰላም ሚኒስቴር እና በዴስትኒ ኢትዮጵያ አማካኝነት ለአራት ቀናት ተሰባስበው ታሪክን ከግጭትና ከሐሰት ትርክቶች በጸዳ ሁኔታ በሳይንሳዊ መንገድ ለመጻፍ ምን መደረግ እንዳለበት መክረዋል። በተጨማሪም ቡድኑ በታሪክ ትምህርትና በፖለቲካ መካከል ያለውን ጤነኛ ትስስር ለማዳበር እንዲሁም ፖለቲካና ፖለቲከኞች በታሪክ ትምህርት ላይ የሚያሳድሩትን ጤናማ ያልሆነ ጫና ለማስተካከልና ችግሩን በሂደት ለመፍታት ተከታታይነት ያለው ውይይት ለማካሄድ የወሰነ ሲሆን አስራ ሁለት ሰዎች የተካተቱበት ኮሚቴም አቋቁሟል። ኤደን ገረመው በዚህ ዙሪያ ከኮሚቴው አባላት መካከል አንዱ የሆኑትን ዶክተር አልማው ክፍሌን አነጋግራለች። ቆይታቸው እንደሚከተለው ተሰናድቷል። ኢትዮጵያ ውስጥ ታሪክ የግጭት መንስኤ መሆን ከጀመረ ሰነባብቷል። በማህበራዊ ድረገጾች ላይ በአንድ ጉዳይ ላይ የተለያዩ መረጃዎችና ማጣቀሻዎችን እየመዘዙ መነታረኩና የሐሰት ትርክቶችን ማስተላለፉ እየተለመደ መጥቷል። የታሪክ ባለሙያዎችም በጉዳዩ ላይ ዘላቂነት ያለው ምላሽ የሚሰጡበትና ሕብረተሰቡ የሚስማማበት ወጥ የሆነ ታሪክ አለመጻፉ ለዚህ በዋናነት እንደ ምክንያት ይጠቀሳል። በዴስቲን ኢትዮጵያና በሰላም ሚኒስቴር አማካኝነት የተዘጋ ያላቸው መርሃ ግብር የታሪክ ምሁራኑ ራሳቸው የጋራ የሆነ ስምምነት ላይ እንዲደርሱ በማድረግ እንደተጀመረ በኮተቤ ሜትሮፖሊታን ዩኒቨርሲቲ የህግና የታሪክ መምህር የሆኑትና በኮሚቴነት ከተመረጡት መካከል ዶክተር አልማው ክፍሌ ይገልጻሉ። የኢትዮጵያና ሰላም ኮሚሽን ያለውን የአገሪቷን የፖለቲካ፣ የኢኮኖሚ፣ የማህበራዊ ኑሮ ምስቅልቅል በመረዳት እና ግንዛቤ ውስጥ ማስገባት የታሪክ ምሁራኖች ሚና ምንድን ነው? ለሀገር ግንባታውና ና ለአብሮነቱ፣ የብሔራዊ መግባባት የታሪክ ምሁራኖች ሚና ምንድን ነው? ቢነጋገሩና የሆነ ነገር በሀገሪቷ ችግሩ እንዲቀርፍ የሚችል ነገር አስተዋጽኦ ቢያበረክቱ ብለው እኛም ከተለያዩ ዩኒቨርሲቲዎች ሆን የታሪክ ተመራማሪዎችን ወጣቶችንና አንጋፋዎችንም ያካተተ እንድንነጋገር እና መሀላችን አለመግባባት ነበር። የታሪክ ተመራማሪዎች በታሪክ ዙሪያ አለመግባባት ነበረ። ይሄን አለመግባባት ቀርሳችሁ ለሀገር ግንባታና ለብሔራዊ መግባባት የምታበረክቱት ሚና ማበረከት አለባችሁ ብሎ እንድንነጋገር ፎረሙን ፈጠሩልን እኛ ተሰባሰብንና ያለውን ነገር ተነጋገርን በዚህ ዙሪያ ላይ ብንነጋገር በዚህ ዙሪያ ላይ አስተዋጽኦ ብናበረከት በዚህ ዙሪያ ላይ የራሳችን የሆነ መሰረታዊ ችግሮቻችን የምንቀርፍባቸውን ጉዳዮች ብናንቀሳቀስ ብለን አምስት አጀንዳዎችን ፈጠርን። በራሳችን በመደማመጥና በጥሩ መግባባት መንፈስ የራሳችን የሆነ አጀንዳ ሴት አደረገ ማለት ነው። ምሁራኑ ከዚህ ቀደም በማህበራዊ ሚዲያ ላይ በነበሩ መጓተቶች እንዲሁም የተለያዩ የሀሳብ ልዩነቶችን ለመቅረፍ ከዚህ በፊት ፈርሶ የነበረውን የታሪክ ምሁራን ማህበርን መልሶ ለማቋቋም በሳይንስና ከፍተኛ ትምህርት ሚኒስቴር የተዘጋጀው የኢትዮጵያና የአፍሪካ ቀንድ ታሪክ የሚለው ሞጁልም በኮመን ኮርስነት ለዩኒቨርሲቲ ተማሪዎች እንዲሰጥ እንዲሁም ዘላቂና ጤናማ የሆኑ የውይይት መርሃ ግብሮች እንዲሰናዱ 12 የአስተባባሪ ኮሚቴ አባላትን መርጦ መለያየቱን ዶክተር አልማው ያስረዳሉ። እነዚህ አምስቱ አጀንዳዎች አንደኛ፣ ተንኮልና ሴራ ሲሰራ የነበረው በታሪክ ነው። ለለፉት ሰ ታሪክ እንዳይማሩ የታሪክ ትምህርት ቤቶችን እንዲዘጉ የታሪክ ተመራማሪዎች ተመራማሪዎችን ታሪክ መምህራን እንዲቀይሩ እየተደረገ ታሪክ ትውልድ እንዳያውቅ አገሪቷ የተሻገረቻቸውን በድሎች የሚሆን በደሎች ትውልድን ጋር የዜግነት ኃላፊነት ሁሉ በሙሉ እንዲያጣ ተደርጎ ታሪክ ነው። መጀመሪያ ተንኮል የተሰራበት ነው። ስለዚህ ግራ የገባው ትውልድ፣ የማይጠይቅ ትውልድ፣ ማንነቱን የማያውቅ ትውልድ፣ ሕዝብን የማያውቅ አገሩን እና ትውልድ ለመፍ ትልቅ ሴራ የተሰራው ታሪክን በመንቀል ነው። የታሪክ ባለሙያዎች ማህበር ለመመስረት ከስምምነት ላይ ደረሰ ነው። ይህን የታሪክ ባለሙያዎች ማህበር ከመሰረትን ብዙ ችግሮችን መንቀርፍ እንችላለን። አንደኛ በመረጃ ላይ የተመሰረተ ጥናትና ምርምር ተደርጎ ሰዎችን አላገራባ ያለው መናቆሪያ የሆነው የፖለቲካ መንቅ ያስነሳው ማህበራዊ አለመግባባቶችን ያነሱ የታሪክ ችግሮች ይቀረፋሉ። ምክንያቱም እውነታ ወደ ህዝብ ደስ ይደረጋል። ሁለተኛው ደግሞ በገበያ ላይ የሚውሉ ህትሞቶችን ታሪክ ቀምስም ሆነ የታሪክ ምርምሮችን ሪቪው እየሰራል እውነታውን ለህዝብ ከዚህ አኳያ ነው የተጻፈው። ይህም አንብቡ፣ ይህንን መርጣችሁ አንብቡ ብለን ለሰግፍ ስለማድረግ ራሱ መድረኩን ይፈቅድልናል። ሶስተኛው የተሳሳቱ ትርክቶች አሉ። የተሳሳተ ትርክት የአንድ ብሔር ብቻ አይደለም። አሁን የኦሮሞ ብቻ አይደለም፣ የአማራው ብቻ፣ የትግሬው ብቻ፣ የወጌ ብቻ አይደለም። በሁሉም ብሔረሰብ አካባቢ የፖለቲካ የኢኮኖሚ፣ የማህበራዊ ኑሮ፣ የሃይማኖት፣ የተለያዩ ነገሮች የተሳሳቱ ትርክቶች ተሞልተዋል። የማረም ስራ እንሰራለን። የማስተካከል ስራ እንሰራለን። ታሪክ መማሪያ ነው። ታሪክ ትምህርት ቤት ነው፣ እውቀት ነው እንጂ መገናገቢያ፣ መሳረጃ፣ መዋጊያ አለመሆኑን ይሄ ይሄ ነገር ተከስቷል። ምክንያቱም አገሪቷ ስትመራ የነበረችው በቅዱሳን ሰማዕታት እና በመላእክት ሳይሆን በጠመንጃ ስልጣን ገልብጦ በያዙ ሰዎች ስለሆነ ሰው አልተበደረም፣ በደል አልተፈጸመም አንልም። ይሄ በደል ይሄ በደል አለ፣ ይሄ መልካም ነገር አለ ብለን ዋጀ እንዳልሆነ ለማሳየት ይጠቅማል ማለት ነው። ሁለተኛው ደግሞ ተጀምሮ የነበረው ለዩኒቨርሲቲ አንደኛ ዓመት ተማሪዎች የሚሰጥ ኮመንኮርስ አለ። እሱ በተለያዩ በታሪክ ተመራማሪዎች እና ምሁራና አለመግባባት እንዲቆም ተደርጓል። ከቆመበት ቦታ እንዲቀጥል ለማድረግ ያጣም ዶክተር አልማው አብዛኛውን ጊዜ ለግጭት መንስኤ እየሆኑ ያሉት የታሪክ ጽሁፎች የተጻፉት በነገስታቱ የዜና መዋይል ጸሐፊያን እንዲሁም ደግሞ ጥልቅ የሆነ የኢትዮጵያ የታሪክም ሆነ የማህበረሰብ እውቀት በሌላቸው በሚሽነሪዎች እና ተጓዥ መንገደኞች እንዲሁም የሥነ ጽሁፍ ችሎታ ስላላቸው ብቻ በሚጽፉ የልምድ ጸሐፊ መሆኑን ይገልጻሉ። ጽሁፎች በአጠቃላይ በሁለት ክፍል ክፍለ ነው የምናየው የታሪክ ትምህርት በተማሩ ኮርሶችን በተማሩ የዋቢ ምንጮችን መጠቀም የሚችል ዝርዝር ነገሮችን ተንት ነው መጽሐፍ የሚችሉ የታሪክ ምሁራኖች የኢትዮጵያን ታሪክ መጽሐፍ ከተጀመረ አስራዘጠኝ ስልሳዎቹ የኢትዮጵያ ምርምርና ጥናት ተቋሚና አዲስ አበባ ዩኒቨርሲቲ ከተጀመረ ወዲህ ነው ያለው። ወደ ፊት የነበረውን በምናይበት ጊዜ ሶስት ቡድኖች የጻፉት ጽሁፍ ነው። ታሪክ መሰል ታሪክ ቀመስ ነው እንጂ የታሪክ ጽሁፎች ብለን ልንስታቸው አንችልም። አንዳንዶቹ ተጓዥና መሽመሪዎች የጻፏት ናቸው። እነዚህ ተጓዥና መሽመሪዎች ለታሪክ ሊጽፉ ሊጽፍልን አይደለም። ይወጡ ወይ ኮሎኒያል መረጃ ለመሰብሰብ ነው ለኮሎኒያሊስቶች፣ ወይም አድቬንቸር ስለሆነ ነው ለእነሱ የጻፉት። ስለዚህ ያዩትን ነገራት ሲጽፉ፣ ህዝቡን አያውቁትም። ታሪኩን አያውቁትም። መሰረታዊ የሆነ የቋንቋ ምናምን ሁኔታ አያውቁም የሚመስላቸውን ሲጽፉ ክፍተት አለው። ብዙ ነገር ለህዝብ የማይመጥን አካባቢ የማይገልጽ ቁጭጫሉ በሱ ላይ ነው እየተመታረክኛለን። ሁለተኛው ደግሞ ገድል ጸሀፊዎች የጻፉት ነው፣ ክሮኒክለር የጻፉት ነው። ክሮኒክለር የጻፉት ምንድን ነው? እንደ ዜና መዋዕል የንጉሱን ውሎ ነው የሚፈረቁት። እነዚህ ሰዎች ተከፍሏቸው ለለች ጉርስና ለቁርስ ለአልባሳት ነው። ስለዚ እውነታውን ንጽፍ አይችሉም። ሶስተኛው የልምድ ጸሀፊዎች የጻፏቸው ናቸው። እነዚህ የልምድ ጸሀፊዎች ታሪክ አያውቁም። የመጻፍ ችሎታ ስላላቸው አጋጣሚ ስላላቸው የመፋት ማቀም ስላላቸው የሚመሳቸው የመጽሐፉ በዛ መካከል ዙሪ ማይመጠን ቃላቶች ሊኖሩ ይችላሉ። በእነዚህ ዙሪያ ነው መሰረት እየተመታረክ ያለ ዶክተር አልማው የኢትዮጵያ ታሪክ በሰሜኑ እንዲሁም በክርስቲያኑ ላይ ትኩረት እንዳደረገ ብዙ ጊዜ ወቀሳ የሚቀርብበት በመሆኑ አሁን ላይ ካለፈው ስህተት በመማር በሃይማኖትም ሆነ በመልክዓ ምድር አካታች በሆነ መልኩ ደ ግብርናው፣ አርብቶ አደርነት፣ ንግድ ያሉ የስራ ዘርፎች እና ሌሎችም ተነጥለው የሚጠ የሚጠኑበትን መንገድ እንዲፈጠር ለማድረግ እና ተጨማሪ ምሁራንንም ለማካተት ተከታታይ ውይይቶችን የማድረግ እቅድ እንዳለ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ዶክተር አልማው ክፍሌን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪዮኤን ነው። ምሽታችሁን ከእኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በሚሊዮኖች የሚቆጠሩ ኢትዮጵያውያን የኤሌክትሪክ አገልግሎት ባልደረሰባቸው ስፍራዎች ይኖራሉ። የኤሌክትሪክ ኃይል በተዳረሰባቸው ስፍራዎች የሚኖሩትም በተደጋጋሚ በሚቆራረጠው ኃይል ምክንያት የልባቸው ሳይደርስ ዓመታት ገፍተዋል። በቅርብ ዓመታት ጊዜ ውስጥ ግን ኩባንያዎች ለዚህ ችግር አማራጭ መፍትሄ ይዘው ብቅ ማለት ጀምረዋል። መፍትሄው ደግሞ ፀሐይና ንፋስን ተጠቅመው አስፈላጊውን ኃይል የሚያመነጩ መሳሪያዎችን ለነዋሪዎች ማስተዋወቅ ነው። በዚህ ስራ ላይ ከተሰማሩ ድርጅቶች መካከል አንዱ ሞደርን ፓወር ኢትዮጵያ ነው። ድርጅቱ የፀሐይ ኃይል መሰብሰቢያ መስኮቶችን የመሰሉ ምርቶች ለተጠቃሚዎችከማቅረብ ና የተከላ ስራ ከመስራት ጀምሮ ሙያዊ ምክሮችንም ይሰጣል። ሀብታሙ ስዩም ከድርጅቶቹ መስራቾች መካከል አንዱ ከሆኑት አቶ ታዲዮስ ተፈራ ጋር ባደረገው አጭር ቆይታ ስለ ታዳሽ ኃይሎችና ስለ ድርጅታቸው እንቅስቃሴዎች ተጨዋውተዋል። አቶ ታዲዮስ ታዳሽ ኃይሎች የትኞቹ እንደሆነ ከሚያስረዱበት ቃለምልልሱ ይጀምራል። ቤንዚን ነክ ከፋሲል ፊውል ውጭ የሆኑ እንደ ሶላር ላይ ተመረኮዙ፣ ኤነርጂ ስቶሬጅ ላይ ተመረኮዙ፣ ዊንድ ላይ ተመረኮዙ፣ እነዚህ ጥሩ ምሳሌዎች ናቸው። ፀሐይና ንፋስ ላይ በዋነኝነት የሚመሰረቱ ናቸው ማለት ነው። እነዚህ የሀይል አማራጮች ኢትዮጵያን መጠቀም እንዲችሉ እያበረታታችሁ እንደምትገኙ ሰምቻለሁ። ለመሆኑ አንድ ሰው ምንድን ነው የሚያተርፈው? እንግዲህ ብዙ ትርፍ አለው። ለግለሰብም አገርም ለአለማችን አየር ብክለትን ምንቀንስ ሁላችንም እንጠቀማለን። በሀገርም ደረጃ፣ በአለም ደረጃ፣ በግለሰብ አርጎ እንደ መፍትሄ አድርጎ ሲያቀርበው ለመጠባበቂያ በሚል አይነት ነው ያዘጋጀ ነው። አሁን ኢትዮጵያ ውስጥ አብዛኛው የሚፈጠረው የሀይል ሃይድሮ ነው፣ በግድቦች አማካኝነት። እሱም ያው ከግንባታው በኋላ እንደ ሪኒውብል ኢነርጂ እንደ ታዳሽ ሀይል ተደርጎ የሚጠቀሙ እሱ መብራት ሀይል አማካኝነት ሀገር ውስጥ ያስተናግዳል። እሱ ሲጠፋ በተለያዩ ችግሮች በመጠባበቂያ ተብሎ እኛ እዛ ውስጥ ነው የተሳትፉን ለማቅረብ ነው። እንደዛ ስናደርግ ደግሞ አሁን ለመጠባበቂያ የተለመደው ኢትዮጵያ ውስጥ አዲስ አበባ ውስጥ ሌሎች ከተማ ውስጥም ጀኔሬተር ነው። እሱ አሁን ጀኔሬተር ለመጠባበቂያ በጣም አገልጋይ ቢሆንም ታዳሽ ኃይል አንለውም። ቤልዚን ወይም ድምፅ ብክለት አለው፣ የአየር ብክለት አለው። ከዛ ደግሞ ያው በውጭ ምንዛሪ ነው ቤልዚኑም ናፍጣውን መጥቶ ይሄ ነገር ጀኔሬተር የሚጠቀምበት ሰው የተጠባባቂ አገልግሎትን ቢወጣም ታዳሽ አይደለም። የኛ ድርጅት እሱን እንደ አማራጭ እንዲሆን ታዳሽ የሚባለውን ሶሉሽን አቅርበን ኤነርጂ ወይም ኤሌክትሪሲቲ ስቶር አድርጎ አጠራቅሞ መብራቱ የሚጣፈበ ፍጻት ጀኔሬተርን ለምሳሌ ከማብራት ፋንታ ይሄ ነገር ራሱ ይበራ እና ልክ ጀኔሬተር ያለውን አሰራር ማለት ይተካል። በዚህ መልኩ ነው እንግዲህ የምንሳተፈው። አገሪቷ ውስጥ ልናስተዋውቀው ልናስፋፋው የምንፈልገው የፀሐይ ብርሃንን የንፋስ ኃይልን እንደ ኃይል ምንጭ አድርገው በሚጠቀሙ መሳሪያዎች ማህበረሰቡን ለመጥቀም መንቀሳቀስ አዲስ አሰራር ይመስለኛል። ከማህበረሰቡ ያገኛችሁት ምላሽ ምን ይመስላል? ይህንን ነገር ለማስተዋወቅ በምትጥሩበት ጊዜ የሚገጥሟችሁ ፈታኝ ነገሮች ምንድን ናቸው? ስራው ውስጥ ስንገባ ገና አንድ አመታችን ነው። ከዛ ውጭ ለአስራ ሁለት አመት ኢትዮጵያ ውስጥ ሰርተናል፣ ግን በዚህ አካባቢ ሳይሆን በኢንፎርሜሽን ቴክኖሎጂ በአይሲቲ ውስጥ ነው የምንሳተፈው። ይሄኛውን አንድ አመታችን ነው ከገባንበት። ማህበረሰቡ ጥሩ አቀባበል አለው። ያው የግንዛቤም ብዙ ጥያቄዎች አሉ። ብዙ ሰው ይሄ ነገር ይሰራል ብሎ ይጠራጠራል። ከዚህ በፊት የተለመደው እንደ ጀኔሬተር ያሉ መፍትሄዎች ላይ ነው የሚያዘንብለው ሰው። ይህንን በሂደት እንወጣዋለን ገምታለሁ። የንቃት ጉዳይ እኛም በዌብሳይት ፓወር ሞደርን ኢቲኤች ዳት ኮም የሚባለው ይሰካልን ይህን ነገር ለማስረዳት የሚጥር የአጠቃቀም ካልኩሌሽኑ የመግዛት ፍላጎት ያለው ሰው ምን አይነት ሲስተም መግዛት እንዳለበት የሚያግድ ካልኩሌተርም አለን። ከዛም ውጭ በሶሻል ሚዲያ ላይ ምናምን ማስታወቂያ እንለቃለን። ከተረዳው ሰው በኋላ በጣም ፍላጎቱ የኖሮ ያጣድፉናል። ቶሎ ይሄ ነገር ይሰካልን እያሉ ይሄ ጥሩ ነገር ነው። ሌላው ይሄ ነገር ችግር ይኖረዋል፣ እኔ ድሮ በማውቀው በጀሮ ነር ይሻለኛል የሚል ብዙም ብዙ ሰው አለ። አክቹዋሊ እሱ ደ ይበዛል። ማርኬቱ ግን ሰፊ ስለሆነ እኛ ብዙም አንጨነቅበትም። ወደፊት ሶሻል ሚዲያም ሆነም በአክቹዋል ትራዲሽናል ሚዲያ በራሳችን ማስታወቂያዎች የለቀቅን ይሄን ነገር ለመቀየር በደንብ ፕሮግራም። ሌላው ቻሌንጅ ይሄ እንግዲህ እንደምት- ሁላችን እንደምናውቀው ኢትዮጵያ ውስጥ ማኒፋክቸር የሚደረግ እቃ ስላልሆነ ኢምፖርት ነው የምናደርገው ከተለያዩ ሀገሮች። እዛ ላይ ታዳሽ ኃይል የሚል ብዙ ድጋፍ ያለው አይመስለኝም። በሀገር ውስጥ ገቢ በኩል እቃው ስናስገባ የተሻለ እንትን ቢኖረው፣ እኛም ወጋውን ወረድ አድርገን በሰፊው ልናስተናግድ የምንችልበት እድል ይኖራል። አሁን ቅድም የረሳሁት ማህበረሰቡ የሚለን አንድ ጉዳይ ዋጋው ውድ ነው ይሉናል። ከጀኔሬተር ጋር ሲታይ እንደውም በጣም ርካሽ ነው፣ ግን የመጀመሪያ ክፍያውን አይቶ ሚሸሽም አለ። እሱ ማውረድ ይቻላል ዋጋውን ከስተምስ ጋር ባለው የታክስ ጉዳይ። ታዳሽ ኃይልን የሚጠቀሙ መሳሪያዎች ኃይላቸውን የሚያገኙት ፀሐይና ነፋስን ከመሰሉ ተፈጥሯዊ ሁነቶች ነው። እነዚህ ተፈጥሮዊ ሁኔቶች ደግሞ በወቅት ይፈራረቃሉ። አንዳንዴ ሊጨምሩ፣ አንዳንዴ ሊቀንሱ ይችላሉ። በእነዚህ ወቅቶችስ ከእነዚህ መሳሪያዎች የሚገኘው ኃይል አይዋዥቅም ወይ? አዎ፣ አዎ። ትክክል። አሁን የፀሐይ ከሆነ ለምሳሌ ማታ ማታ ምንም አይነት የሀይል ማመንጨት ችሎታ የለውም። ንፋሱም እንደዛው። ንፋስ ከሌለ ተርባይን ካልተሽከረከረ ኤሌክትሪክ ኤሌክትሪክ አያመነችም። ስለዚህ ይሄንን እንግዲህ ኢንዱስትሪ ላይ በተለምደው አሰራር ይሄንን ኤነርጂ የማጠራቀም ውስጥ የማጠራቀም ነው መፍትሄው። ቀን ቀን አይ ያለች በሲስተሙ አማካኝነት የቤት ውስጥ ያሉትን ኤሌክትሪሲቲ የሚያስፈልጋቸው እቃዎችን ማንቀሳቀስ ይቻላል። ፀሐይዋ ስጠፋ፣ ይሄ ኤነርጂ ቀንቀን እቃዎቹንም እያንቀሳቀሰ ወደ ባትሪ ስቶር መደረግ ይኖርበታል። ስለዚህ ፀሐይዋ ስጠልቅ፣ ሌሊት ደግሞ ከባትሪው እየወሰደ ሲስተሙ ለቴሌቪዥኑም፣ ሬዲዮም፣ ሴልፎኑም፣ ላፕቶፑም ቤት ውስጥ እንደሚያስፈልጉ መብራቶች፣ አምፖሎችን ሶፎር ያስተናግዳል። ስለዚህ የማጠራቀም አማራጭ አለ። ከዛ ከተጠራቀመበት ደግሞ የማሰራጨት ችሎታ አለው። የመጪው ዘመን ህልማችሁ ምንድን ነው? ድርጅታችሁ ውስጥ ምን አይነት አገልግሎቶችን የሚሰጠው ወደፊቱ? ድርጅታችን እንደባለ ድርሻ ይህንን በደንብ የታዳሽ ኃይልን ጥቅምና ለማህበረሰቡ ለማስታወቅ ጥረት ማድረጋችን እንቀጥላለን። ከዛም አልፎ በአሶሲሽን ደረጃ ለማስፋፋት የሚስጣጣርን ነው ተመሳሳይ ስራ ከሚሰሩ ፖሊሲዎች አንድ ላይ ሆነን ኢንዱስትሪም የሚያገለግሉ ፖሊሲዎች እንዲወጡ እንደዚህ እሱንም እየሰራንበት ነው አሁን። ከዛም አልፎ ግን በግላችን እጣውን ገዝቶ አምጥቶ ለማቅረብ ውጭ አሰንቢና ማኒፋክቸር የሚሄድም እቅዶች አሉን። እጅግ በጣም አመሰግናለሁ። አቶ ታዲዎስ ታዳሽ ኃይሎችን መሰረት አድርገው ስለሚንቀሳቀሱ መሳሪያዎች እና ስለናንተ ድርጅት አገልግሎት ማብራሪያ ስለሰጡኝ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ። ሀብታሙንና እንግዳውን አቶ ታዲዮስ ተፈራን እናመሰግናለን። የመጨረሻ አርገን ያሰናዳ ነው። በአሜሪካ ተፈላጊ የሆነውን ጁሊያን አሳንጌን ጉዳይ የሚመለከት ይሆናል። የተደበቁ ህገወጥ ሚስጥሮችን ለህዝብ ይፋ በማድረግ የሚታወቀው የዊኪሊክስ ድህረ ገጽ መስራች ጁሊያን አሳንጌ ለቀረበበት የኮምፒውተር ሰርጎ ገብነትና ሚስጢራዊ መረጃዎችን ስርቆት ክስ ምላሽ እንዲሰጥ በሚል ዩናይትድ ስቴትስ ተላልፎ እንዲሰጣት የጠየቀችውን ጥያቄ የብሪታንያ ዳኛ ውድቅ አድርገውታል ዳኛው ተላልፎ የመስጠቱን ጥያቄ ውድቅ ያደረጉት አሳንጌ በአሜሪካ እስር ቤት ውስጥ ራሱን ሊያጠፋ ይችላል በማለት ነው ዘገባውን ከለንደን ያደረሰን ሄነሪ ሩጅዌል ነው እንዲህ ተቀናብሯል የሚገኘው ፍርድ ቤት ዳኛ ጁሊያን አሳንጌ ለዩናይትድ ስቴትስ ተላልፎ እንደማይሰጥ ውሳኔ ሲያሳልፉ የአሳንጌ ደጋፊዎች ከፍርድ ቤቱ ውጭ ተሰብስበው ደስታቸውን ገልጸዋል። ከነዚህ አንዷ የአሳንጌ ጓደኛ የሆነችው ስቴላ ሞሪስ ናት። የዛሬው ደስታ በዚህ ጉዳይ ወደ ፍትህ አንድ እርምጃ የሚወስድ ነው። የብሪታንያዋ ዳኛ ውሳኔያቸውን ሲያሳልፉ አሳንጌ አሜሪካን አገር በቨርጂኒያ ክፍለ ግዛት አሌክሳንድሪያ በሚገኘው ፍርድ ቤት ተገቢውን የፍርድ ሂደት እንደሚያገኝ እንደሚያምኑ የቀረበበትንም ክስ ቀርቦ ምላሽ መስጠት እንዳለበት ገልጸዋል። ሆኖም አሉ ዳኛዋ፣ አሳንጌ በከፍተኛ ጭንቀት የሚሰቃይ በመሆኑ አሁን ባለበት ሁኔታ ለብቻው ተዘግቶበት እስር ቤት ውስጥ ቢገባ የአሜሪካ እስር ቤት ስርዓት ራሱን ከማጥፋት ሊያድነው አይችልም። የአሳንጌ ጠበቃ የሆነችው ጄኒፈር ሮቢንሰን ዳኛዋ ያሳለፉትን ይህን ውሳኔ በተመለከተ እንዲህ ትላለች። ይሄ በጣም የምንፈልገው የነበረ ውሳኔ ውሳኔና ልናከብረው የሚገባ አሸናፊነት ነው። ነገር ግን በዛው ልክ ደግሞ በመናገር ነጻነት ዙሪያ ባለው የክሱ አካል ላይ ዳኛዋ እጅግ አስቸጋሪ የሆነ ውሳኔ እንዳሳለፉ መርሳት የለብንም። የአሳንጌ ጠበቃዎች ክሱ የፖለቲካ እንደሆነና አሳንጌን አሳልፎ መስጠት ጋዜጠኝነትን አደጋ ላይ ይጥለዋል ሲሉ የሚያቀርቡትን የክርክር ሀሳብ አሜሪካ አትቀበለውም። የፕሬስ ነጻነት ተሟጓቾች ግን የፍርድ ቤቱን ውሳኔ በደስታ ተቀብለውታል። እንደ አውሮፓውያን አቆጣጠር በ2010ና በ2011 አሳንጌ ዊኪሊክስ በተሰኘው ድኅረ ገጹ ከኢራቅና አፍጋኒስታን ጋር የተያያዙ በአስር ሺዎች የሚቆጠሩ ዲፕሎማሲያዊ የመረጃ ልውውጦችና ወታደራዊ ሪፖርቶች ታትመው እንዲወጡ አድርጓል። አሳንጌ ያወጣቸው መረጃዎች የአሜሪካ ወታደሮች በንጹህ የኢራቅ ሲቪሊያን ላይ የፈጸሙትን ግድያ የሚያሳዩ ቪዲዮዎችን ጨምሮ ሌሎች ተገቢ ያልሆኑ አድራጎቶቻቸውን ያጋለጠ እንደሆነ ተናግሯል። አሜሪካ በበኩሏ አሳንጌ ምስጢራዊ የሆኑ ሰነዶችን ሰርቆ በማውጣት የሀገር ደህንነት ላይ አደጋ ጥሏል፣ ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት በመግለጽም ሕይወታቸው አደጋ ላይ እንዲወድቅ አድርጓል ስትል በወንጀል ከሳዋለች። የብሪታንያው ዳኛ ግን በአሳንጌ ደህንነት ዙሪያ ያለው ስጋት ከአሜሪካ ክስ የበለጠ ያመዝናል ሲሉ ፍርዳቸውን ሰጥተዋል። በጉዳዩ ላይ አስተያየታቸውን የሰጡት በዩናይትድ ስቴትስ ብሔራዊ ጸጥታ ጉዳይና የህዝብ ነጻነት ዙሪያ በመጻፍ የሚታወቁት አሜሪካዊቷ ሜርሲ ዊለር እንዲህ ብለዋል። ዩናይትድ ስቴትስ ከብሪታንያ ሰዎች ተላልፈው እንዲሰጧት ከምትሞክራቸው ሙከራዎች ይሄ ለሶስተኛ ጊዜ የተፈጠረ ነው። በሽብር ክስ የተከሰሱ ሰዎች ላይ በተመሳሳይ ትንንቅ የተደረገባቸው ክርክሮችም ነበሩ። ዊለር ጨምረው ዩናይትድ ስቴትስ በፍርዱ ላይ ይግባኝ ብትጠይቅም አሳንጌ የቀረበበትን ክስ ከብሪታንያ ሆኖ ሊከታተል የሚችልበት ሁኔታ ሊፈጠር ይችላልም ይላሉ። ዩናይትድ ስቴትስና ብሪታንያ በዚህ መልኩ ትብብር ሊያደርጉ ይችላሉ ብዬ አስባለሁ። ምክንያቱም ይሄ የብሔራዊ ጸጥታ ጉዳዩን በተመለከተ የሚያደርጉት አይነት ነው። በዩናይትድ ስቴትስ የቀረበው ክስ በስምምነት ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት እንዳጋለጠ ይጠቅሳል። ነገር ግን ለዩናይትድ ስቴትስ ብቻ ሳይሆን ለብሪታንያም መረጃ ያቀብሉ የነበሩ ሰዎችንም ሊጨምር እንደሚችልም ታሳቢ ሊደረግ ይገባል። አሳንጌ ከዩናይትድ ስቴትስ ሸሽቶ በሄደበት ስዊድን በአስገድዶ መድፈር በመጠርጠሩ እንደ አውሮፓውያን አቆጣጠር በ2012 ለንደን በሚገኘው የኢኳዶር ኤምባሲ ጥገኝነት ጠይቆ ለሰባት ዓመታት ቆይቷል። ሆኖም በ2019 ሚያዝያ ወር ላይ ኢኳዶር የብሪታንያ ፖሊሶች እንዲወስዱት በመፍቀዷ ለ ሀምሳ ሳምንታት በእስር ቆይቷል። አሁንም በለንደን እስር ቤት የሚገኘው አሳንጌ በጠበቆቹ አማካኝነት ላቀረበው የዋስትና ጥያቄ ምላሽ ለማግኘት እየተጠባበቀ ይገኛል። ተላልፎ ለመሰጠቱ ጉዳይ የቀረበው የይግባኝ ጥያቄ ሂደትም በርካታ ወራትን ሊፈጅ እንደሚችል ተጠቁሟል። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ለሰዓቱ ያሰናዳናቸው መሰናዳዎች ይህን ይመስሉ ነበር። ከምሽቱ ዋና አዘጋጅ ሰለሞን አባተ በቅንብሩ አብሮኝ ከቆየው ኤልያስ አስማርና ከሌሎች ባልደረቦቻችን ጋር አብሬያቸው ያመሻወት ስመኝሽ የቆየ ነበርኩ። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።